የኬንያ ፓስፖርት ገንዘብ ተገዝቶ እኔ ደላላ ነው ወደ ደላላ ሰባት ሺህ ዶላር ተስማሚ ከፈልኩ ቤተሰቦች የከፈሉልኝ ከፈልኩ። የኬንያ ፓስፖርት ሰርቶልኝ ከኬንያ ኤርፖርት እስከ ሳውፖሎ ብራዚል ድረስ አበረዊ ብራዚል ደረስ ከዛ ከብራዚልስ ከብራዚል በኋላ ከብራዚል ሳውፖሎ የሚባል ሀገር እስከ ሪዮ ብላንካ የሶስት ቀን ባስ ሶስት ቀን ቀንና ሶስት ቀን ለሊተ ጊዛን በአሲስ የሚባል ቦታ ደረዘን። ከአሲስ የሚባለ የ ብራዚል ውስጥ ነው የምትገኘው። ከእሷ ደግሞ የአራት ሰዓት መንገድ ሰይዘን ፔሩል ቦርደር ድረስ ደረስን። ሌሎች ተጨማሪ የሆኑ እዛው መንገድ ላይ ያገኟቸው ኢትዮጵያዎች ነበሩ። ከእነሱ ጋር ሆኜ ፔሩል ቦርደር ድረስ ደረስን። ስንት ነበራቸው? ኢትዮጵያውያኑ ኢትዮጵያውያን፣ እኔ አሁን ፔሩል ላይ ብራዚል ላይ ያገኟቸው ወደ ስድስት ነበሩ። አንድ ላይ ሁሉም የተለያየ የራሱ አይነት ችግር ነበረበት፣ እና ሁሉም ግን ያው ምክንያቱም ምንም መጠራጠር አንድ አይነት የሆነ ጉዳይ ነበሩ የነበረ በሽሽታቸው አገርን ጥለው በመጥፋታቸው ትልቁ ነገር ሀገራቸው ውስጥ ያለውን ስርዓት ጥላቻ ብቻ ነበረ። ምን ያህል ጊዜ ቆያችሁ? ፐሩ ፔሩ አልቆየንም። ገንዘብ ከፈልን እና ፔሩ እጅግ በጣም የሚገርም አሰቃቂ አሰቃቂ መንገድ ነበር። እንዳለ አገሩ ተራራ ብቻ ነው። በጣም ያስፈራ ነበር። እጅግ በጣም ያው ገንዘብ ለማን ነው የከፈላችሁት? በዚህ መንገድ ላይ ስንሄድ የሚገርምህ ነገር በየወደዱ ላይ እነዚህ ላቲኖች የፔሩ ላይ የሆነ ሰው ወደዱ ሲያሻገር መቶም አንሳ ዶላር ሁለት መቶም እየተቀበሉ ከቦታ ቦታ፣ ለምሳሌ ፔሩ በወርደጋ ስንደርስ ከኩስኮ ድረስ ወስዳቸዋሉ ብሎ መቶ መቶ ዶላር ተቀበሉ ና የኩስኮ በአስር ዶላር በአምስት ዶላር ትኬት ይገዙልን ና ዘጠና ምናምን ዶላር ለእነሱ ይወስዳሉ ስላገናኙ ና ቋንቋን ስለማንችል ብቻ። እንግዲህ እነሱ እርዳታ ያስፈልገን ስለ ነበር በማንኛውም አይነት መልኩ እነሱ ጋር ሄደን የተጠቀሙ ተጠቅሙ፣ በባስኮነው ነበር የምንሄደው። መንገድ ላይ ስንሄድ ፖሊሶች ይዙ ነበር። ወይገቢ ፖሊሶች በየጊዜ ይዙ ነበረ እና ኪሳችን ውስጥ ያለውን አስርም አምስት ዶላር አንዳንድ እንዲሆን በጉልበት ነው ፈትሽ ላ ፔሩ የሚገኑ በጣም ትልቅ ሀገር ሳይሆን በቃ ከብራዚል ያነሳገር ሀገር ነው፣ ግን ተራራማ ስለሆነ ግ በጣም በጣም የሚያሳቅፍ በ በጣም የሚያሳቅፍ ነብስና ስጋችን ከላይ ሆኖ ነው ከፔሩ ሊወጣ ነው። በእግር ነበር የምትሄዱት? በእግርም በመኪናም እንዴት ነበር የምትጓዙት? ቦርደር ቦርደሮችን በእግር ነው የሚሄዱ። ሁለት ሶስት ሰዓት መንገድ በእግር ሚሄዳል። ቦርደሩ በባስ የምትሄዱም በባስ ሄድ ነው ፖሊስ አለ የሚባል በሰራ ወረዱሉና አስወረዱሉና፣ ድጋሚ በእግር ሚሄዳሉ። ስለዚህ የሚመሯቸው ሰዎች አሉ ማለት ነው። የሚመሩን ሰዎች ገንዘብ ስለምንከፍላቸው ይወስዱ ነው። ለተያዘኝ ደግሞ ተያዘኝ ነው። ለፖሊሶች ድጋሚ ደግሞ ጭማሪ ገንዘብ ከፍለን ድጋሚ ለኩናል። በእንደዚ አይነት ሁኔታ ነው ቴሩልን ለሚያለፍ ነው። ኢኳዶርን ገባን። ኢኳዶር ስንገባ ኢኳዶርን ሲንቲንግ ነው እዚህ መንገድ ላይ ያለው። ኮሎምቢያና ፓናማ ነው ለየት ያለው ነገር እሱ ነው። ስደርስ ያባለው ይል። ስለዚህ ኢኳዶርን በተመሳሳይ ሁኔታ አለፋችሁና ኮሎምቢያ ያገባችሁ። ምኑ ነው ለየት ያለው? ኮሎምቢያ ኮሎምቢያ በቦታ የሚባል ዋና ከተማው ስንደርስ ሚገርም እችግ በጣም ዘራፊዎች አሉ ውስጥ ጥቃት ያደርስክን ነበረ መተው እንደማሻሸት ምናምን ነገር እና አይዟችን ማሻግራችኋለን ብለን እንደማሳለዝ የሚሞክሩ ነበር። አንድ ላይ የነበረን ሰዎች ስለነበረ አንድ ላይ ህብረት ምን ተጫጠመ በጉልበት ሁሉን እንዳፈታፍረን ለማምለጥ ሞከረን። በእርግጥ ፖሊሶች መቶ ቢይዙንም ፖሊሶች ይዘውን የሆነ ቀጥቃዜ የሆነ ቦታ አሳድረውን ስራችንን ተቀብለው ለጠፉ። ግን ከነዛ ሰዎች እንዲ በህብረት በሚሆን ብቻ ምብጠናት እንዴት የሚባል ከተማ ኮሎምቢያ ውስጥ። ከዛ ከቱንጌ ካሪባን የምትባል የውሃ የሆነች ከተማ አለች፣ በኮሎምቢያ ና ፓናማ ቦርደር። እሷን ውሀ ለመሻገር ሰላሳ ሰላሳ ዶላር ክፈሉ ብሎ ከፈለ፣ እሷን አሻገሩ። ከእንደገና ሰባት መቶ ብር ክፈሉ አሉን። እና ኮሎምቢያ ና ፓናማ መካከል ላይ ምንም አይነት መንገድ የለም እና ጫካ ነው። እሱን ጫካ በጣም ቅርብ እንደሆነች ነግረው ሰባት ሰባት መቶ ዶላር አስከፈሉ ና ሁለት ቀን ምናምን ብቻ መንገድ እንዳለ ነግረዋል። ከኛ ጋር የሚመራን ሰውዬ ይዞን ሁለት ቀን ከሄደ በኋላ ጠፋብን። እዛ ጫካ ውስጥ አንድ ወር ነው ቆየው። አንድ ወር ፓናማ ውስጥ ነው ወይስ ይሄ የሚሆነው ኮሎምቢያ ውስጥ ነው? ፓናማ፣ ፓናማ፣ ፓናማ ነው። ኮሎምቢያ ጫካ ውስጥ ማለት ነው። ወር ደራችሁ ማለት ነው። እሺ፣ እዛ ጫካ ውስጥ አንድ ወር ቆየ። ስድስት ከነበር ሁለቱ ነው፣ ለቱ ታሞት ነው። ቆይ እንዴ ቢያንደ ነግረህ አላውቅም ከባድ ነገር ነው። በምንድን ነው የሞቱት? አሟቸው ነው ያልከው? ወቅቱ እዛ ላይ ሆነ ሰውነታችን ቆሳስሎ ነበረ የሚባሉ ነገሮች ስተኛ ጋር ሰውነታችን ቆስ ነበር። እና የወባ በስተኞች ሁላችን ተጠቅመን ነበር ወባ ምግምን ብሮካ ማገኝ ሁለተኛ ሁለት ጓደኞቻችን በዛ ምክንያት መቋቋም ስላልቻሉ ሞተዋል። የምንጠጣ የነበረው ወራጁ ውሃ የወንዝ ውሃ ነበረ። እሱም ሸዋማ ነበረ። ሁለት ጓደኞቻችን ዓይናችን ላይ የጠለማችን ያዝ ነው ይገን አፈር ማልበት እስከማንችልበት አይነት ጊዜ ነበረ። የዳባስ ነው። ምክንያቱም እኛም አቅም አልነበረ ነው። በጣም ጠለማቸው ሄድን። የመጀመሪያው ፓናማ ካምፕ የሚባለውን ስናገኝ የፓናማ ዜካዎች በጣም እርዳታ ያረጉልና የተሻለው ማለት ሚገብ ነገር ምናምን ነገር የሚባለውን ነገር ሰጥቶን ከዛ በቀም ድጋሚ ወደ ሁለተኛው ካምፕ ላኩ። ትጋሚ ሶስተኛው ካምፕ ላኩ። ሶስት ካምፕ ነው ያለው። አይናችን ሲንገብን ትጃችን ሁሉ ነገራችን መረመሩ። ከዛ በኋላ የአስራ አምስት ቀን የውጡ ወረቀት ሰጥቶልና ከፓናማ እንድንወጣ ያን ወረቀት ይዘን ወደ ኮስታሪቃ ሲወጣ በመሀል ተለያይተን ነበር። በኮስታ ሪካ ያለን ሁሉም በየፊ ነው ሄደ። እኔ በወቅቱ ፓናማ ነበረ። ፓናማ ኮስታ ሪካ ሄ ኮስታ ሪካ ወደ ኒኳራጋ ሄድ። ኒኳራጋ ሶሻሊስቶች ሲሆኑ በጣም ይገርም። በጣም ትንሽ ሀገር ነው። በጣም ከባድ ነው። በዛ ማለት በጣም አንድ ሰው እንደዚህ በህገ ወጥ መንገድ ሲተላለፍ የሚሄድ ሰው የያዙ ሰዎች ሽልማት ያገኛሉ የሚባል ነገር አለ እዚ ሀገራቸው ላይ እና ይቅደዛር ስናል እዛ ላይ ያዙ ያዙ። ዲቴንሽን አስገብም እስር ቤት ማለት ነው። እዛ አስገብተውን ሰባት መቶ ልክ ሀያ ዘጠኝ ቀን ያስሉና ሰባት መቶ ሀምሳ ዶላር አስከፍለውን ለቀቁን። እዛ ከሱ ከለቀቱን በኋላ ድጋሚ የውጣ ወውጡ አገር ልቀቁ አንዳንዳም ኢትዮጵያ ከፈቱ እሱ ጊዜ ወደ ሊኳራ ጋር ዶርዶር ድረስ ሄደም ሊፈረካ ቦርደር በየትኛው በኩል እንደሚኬድ አናቅም ነበር። በዚህ በደረክ የሚያስኬድ መንገድ ግን ግራስ ነበረ። ግን ያንም ኢንፎርሜሽን ምንም ስለያ ስላልነበረ በእኛ በጫካው በኩል ሰው ችግድ በዚህ በዚህ ባሉን ቦታ በዛ ስንሄድ ባህር ላይ ደረስን። እዛ ባህር ላይ ከኛ በፊት የነበሩ ህንድና እንደዚህ ሶማሌ ምናምን የነበሩ እኛ ካላይ ድንብነ ስንጠቃቀቅ እነሱ ብዙ ስለነበሩ ገፍትረውን ቀድመው ሄዱ። እንግዲህ በአይናችን አየነው ነገር የለም ግን ተገልብጦ እንደሞቹ የእነሱ ነገሩ። እኛ ከእነሱ በኋላ ሁነ ተነስተን አርባ ሁነን ነበር የተለያዩ አገር ዜጎች ሆነን ስንሄድ ነበረው። ከሰባት ሰዓት ከዚህ የባህር በጀልባ ጉዞ በኋላ ሴልቫዶር ዳይቨርስን ሴልቫዶር ውስጥ በርሻ በቃ በየቦታው ነው፣ በየቦታው ያለን ነገር የሚገርምህ፣ እንዲህ በአፌ ለመግለጽ ሰውነታችን እንደሆኑ ነው የሚያስወቀን። ሴቶች ወደ ታች እንደዚህ ዝቅ በሉ፣ ውጭጣችን ውስጥ ገንዘብ ካደረግን ምናምንላ ከእጃቸው ውላ ነት የሆኑ ይሰጥ ምንም የሚጠራቸው ነገር የለም። የለበስ ወጫማ እንደዚ አረገ ሆኑ በጫ ከምንት እያል አሉ። ታዲያ ገንዘብ እንዴት ታደርጋላችሁ? በምን ይዛችሁ ነው የምትንቀሳቀሱት? እኛማ እኛ ደብቀ ይጠቀማል ብለን እንደዚህ ሰበሳችን ስር የሱሪያችን ጅንስ ሱሪያችን ስር ጸጉር፣ አንድ ደግሞ ራስታ ጓደኛ ነበር እሱ ጸጉር ራስታው ስር ሚገርም ጆሮችን ውስጥ ፋንታችን ስር አድርገን ጥብጥ አድርገን በሰውነትና ሰውነታችን ውስጥ መሀል ይዘ ነው ነበር ለ ከጥቂት ቦታዎች በስተቀር ሌሎቹ ቦታዎች ብዙ አያገኙ ነው ስክትናል ግን አራት ስድስት አምስት ቦታ ስለምንደብቅ ሶስቱን ያገኙት ሁለቱ ይተርፈልናል ወይ አንዱ ይተርፋል። እንደዛ በማድረግ ነበር ያለፍነው። ኤል ሳልቫዶር እንደዛ አለፍን። ጓቲማላ ደረስን። ጓቲማላ ከደረስን በኋላ ከጓቲማላ ወደ ሜክሲኮ ወደ ሚያስኬደው መንገድ ሄድን። ሜክሲኮ ስንሄድ ታፓቹላ ካምፕ ነበር ዘወደሩ ሲሆን እዛ ታፓቹላ ሪፍሽን ደሞ ሊጋቸው ይሰጣል። ዩናይትድ ስቴትስ ገባ የሚገርም

በቃ ኢትዮጵያ በሆነ ማንም የሚመለከተው አካል ሊያደርግ የሚችለውን ነገር በሙሉ አርክለ በሌላ ምንም ብለው ነገር የለም። አህመድ አሁን በፍሎሪዳ በሚገኘው ብራወርድ የማቆያ ጣቢያ የለም። በስልክ አብረውት ከሚገኙ ኢትዮጵያውያን መረጃ አግኝቻለሁ። ሰንበት ይባላል፣ የሰላሳ ሁለት አመት ታሳሪ ነው። አህመድ አሁን ያለበት ቦታ እናትም ከአራት ቀን በፊት ነው ወደ ሀገር ቤት ብለው ይዘው ትሄዱ አንደኛው ከሱ ጓደኛ ነበር፣ ሁለት ናቸው እንግዲህ። አህመድ አንድ አመት ከስምንት ወር አካባቢ ነው በእስር የቆየው የዩናይትድ ስቴትስ ድንበርን አልፎ ከገባ ወዲህ። አሁን እሱ የት እንዳለ አታውቁም? ስንት ናችሁ አሁን ብራውር ዲቴንሽን ሴንተር ውስጥ ያላችሁት? ማቆያ ጣቢያው ውስጥ እኛ አሁን ያለነው ኢትዮጵያውያን ስድስት ነን። አሁን ሁለቱ ስምንት ወሮ ናቸዋል፣ አንድ ዘጠኝ ወር አለ ሁለቱ ስምንት ወር ኦልሬዲ ዲና ይዳል ይንተዋል። እነሱ የሚጠብቁት ምንድን ነው? ዲፖርቴሽን ነው የሚጠብቁት አሁን ወደ ሀገራቸው ለመመለስ። በዚህ ሳምንት በተከታታይ ጉዳዩን ከሚመለከታቸው አካላት ጋር እንነጋገራለን። ከዩናይትድ ስቴትስ ኢሚግሬሽን ቢሮ፣ ከኢትዮጵያ ኤምባሲ እና ከህግ ባለሙያዎች ጋር